የአድማጮች ማህደር ጤና ይስጥልኝ። ውድ የአድማጮች ማህደር ዝግጅት ተከታታዮችና ተሳታፊዎች ከናንተ የደረሱንን አስተያየቶች የምንጀምረው ከዚህ ዝግጅት በተሳትፎ ጠፍተው ከነበሩ ሴት ደንበኛችን ነው። ለሁሉም መልካም ቆይታ። ሰላም የዱሽቨለ ጋዜጠኞችና ውድ አድማጮች ሰላም ብያለው። የሚሉት ፈጡማ ካሳው ናቸው ከሳውዲ አረቢያ። ልቤ በሐዘን ምክንያት ተሞልቶ ጠፍቼ ነበር። ይኸው በፈጣሪ ፍቃድ መጣው። ዛሬ ልብ የሚሰብር ቪዲዮ ተላከልኝ። ፈጣሪ ያከበረውን የሰው ልጅ በጥይት እናት ፊት አባት ፊት መግደል በጣም ያማል። ምንስ ባጠፋ ምን ወንጀል ቢሰራ ነው? ብቻ ያማል። አገራችን ውስጥ ብዙ ወንጀሎች ተሰሩ። ሰው ማቃጠል፣ መቁረጥ ምን ያልተሰራ አለ? ይህ መንግስት አለው ካለ ለፍርድ ያቀርብልን። እናንተ ብዙ አድማጭ አላችሁ እንደምታቀርቡልኝ ተስፋለኝ እህህ ልቤ በጣም ተሰብሯል። የያዘን ዋሽንት ለአድማጮች ጋብዞልኝ ብለዋል። ፈጡማ የተላከላቸውን ቪዲዮ አያይዘው ልከውልናል። እዛም ላይ አንድ ወጣት መሳሪያ በታጠቁና የወታደር ልብስ በለበሱ ወንዶች ተከቡ፣ በአንዱ ታጣቂ ሲንገላታና በመጨረሻም ሲተኮስበት ይታያል። ስለ ቪዲዮ ግን ተጨማሪ መረጃ ዶቼቬለ የለውም። ሰላም ዶች ብሎዎች፣ ጅማ ዞን ጌራ ወረዳ በተለይ የዋንጃ ቀርሳ ቀበሌ ያለው ነገር ግራ ያጋባል። ሁሌ መዋጮና ግብር ነው። አንድ አባት ገበሬ በአማካኝ አስር ሺህ ብር ነው የከፈለው። ሌላው መዋጮ ከቅም በላይ ሆኖበት የለኝም ሲል መታሰር ነው ያለው እድል፣ ሁለት ወር ሳይሞላው የመከላከያ መዋጮ አሁንም ሁለት ሺ ብር ከአንድ አባ ወራ እየተሰበሰበ ነው። ገበሬው ከየት ያምጣ? እባካችሁ የበላይ አካል መፍትሄ ካላችሁ የዚህን አካባቢ ችግር አውርች አልጨርሰውም ብለዋል ስማቸውን ያልገለጹት አስተያየት ሰጪ። ሌላውም ከአድማጭ የደረሰን መልእክት ችግር ይጠቁማል። ጤና ይስጥልኝ ዲደብሊዎች ጅማ ቦሬ ቀበሌ ነዋሪ ነኝ። ስሜ እንዳይጠቀስ ከ1999 ጀምሮ የረጅም ጊዜ ደንበኛችሁ ነኝ። አንደኛ ጅማ ጭዳ አስፋልት መንገድ ሊሰራ ነው ተብሎ ከአራት ዓመት በፊት ቤታችን፣ አጥራችን፣ ሱቃችንና ችግኛችን ተገምተው ብሩ ሳይሰጠን እንዲፈርስ ተደረገ። በዚያውም ውሃውም የቴሌኔትወርኩም አብሮ ተቋረጠ። መንገዱም እየተሰራ አይደለም። እባካችሁ የሚመለከተውን አካል ጠይቁልን። አቧራውም ከባድ ከመሆኑ የተነሳ ልጆቻችንም ሆኖ እኛ ለበሽታ ተዳርገናል፣ ይላል ጥቆማቸው። ውድ አድማጫችን፣ ለጥያቄው ምላሽ ለማፈላለግ እንሞክራለን። የአዲስ አበባው ደንበኛችን ፋሲል ሐሙስ ዕለት የላኩት ትዝብት እንዲህ ይላል እንዴት ናችሁ? ዲደብሊዎች ዛሬም እንደወትሮዌ ማልጄ ነበረ ለስራ ከቤት የወጣውት አብዛኛው ወደ ስራ እየሄድኩበት ያለው መንገድ የትራፊክ መብራት በመቋረጡ መንገዱ እኔ ልቅደም እኔ ልቅደም ባሉ ተሽከርካሪዎች ተቆላልፎ ዝግትግት ብሏል። እኔም ቆሜ የማቃጥለው ነዳጅ እያሳሰበኝ መኪና ውስጥ ያለውን የኤፍኤም ጣቢያ እየቀያየርኩ ለማድመጥ ሞከርኩ። ከቀያየርኳቸው ከአስር በላይ የሆኑ የራዲዮ ጣቢያዎች መካከል ሁሉም በሚባል መልኩ በእንግሊዝ የእግር ኳስ ክለብ ዜናዎችና በሙዚቃዎች ተጨናንቀዋል። በሁኔታው እጅግ ተገረምኩኝ። ይችን ሀገር ቱባ ቱባ የሚባሉ የማህበራዊ ፖለቲካዊና ኢኮኖሚያዊ ጉዳዮች እለት በእለት እየታመሰች ያለ በማይመስል መልኩ ሚዲያዎች መፍትሄ ለማምጣት ህብረተሰቡን፣ ፖለቲከኛውን፣ ባለሙያውን፣ ምሁራኑን በማወያየት ፈንታ ቀኑን ሙሉ ፋይዳ ቢስ በሆኑ መረጃዎች ያላሳከከንን በማከክ ይበልጥ እያደሙን ይገኛሉ። ለመሆኑ ሚዲያ ማለት ምን ማለት ነው? ጋዜጠኝነትስ ምን ማለት ነው? ሚዲያዎች፣ ጋዜጠኞች ምሁራንና የመንግስት ኃላፊዎችስ ስለ ማህበረሰባቸው ዕለት ተዕለት ጉዳይ ግድ የማይሰጣቸው ምን? ወይስ የአደርባይነትና የኤዲቶሪያል ፖሊሲ አንቆ አላላውስ ብሏቸው ይሆን ሲሉ ፋሲል ይጠይቃሉ። አሁን ደግሞ አንድ በድምጽ የደረሰን መልእክትን እናሰማችሁ አለ ውድ ጀርመኖች፣ ኢትዮጵያን ሀገሬን ለማየት ወደ ኢትዮጵያ ሄጅ ብያለሁ ያልኩበት ረዥም ጊዜ ትቼ በአጭቁ ተመልሻ። ያለው እንድመለስም ያደረገኝ ነገር አንደኛ ከተማው ከስ እስከ ላይ በቁፋሮ ነው ያለው። ይሄ ቁፋሮ ከቆሻሻው ጋር ተደምሮ ይሄ ሽንት ቤቱም አለ ምን አለ የሌለ ባክቴሪያ የሌለ ቫይረስ ታከምኩ፣ ልድን አልቻልኩ። እንደምነግራችሁ አይደለም ህዝቡ እንዳለ በሽታ በሽታ ሆኗል። እኔ የሚጨርሰውም እኔ ከረባ ከረሃቡ ይልቅ በሽታው ይመስለኛል። ህዝቡ በዚህ ላይ ረሃቡ አፉን አውጥቶ ነው የሚናገረው። ማታ ማታ ብቻ ያው ዴኮር ሲበራ ያው የቡና ቤት እንትን የለም፣ ከተማው እንደዛ ነው ይመስለው። ማታ ማታ፣ ቀን ቀን ግን እንደማያችሁ በሽታ የበሽታ ሀገር። በጣም የሚያሳዝን ነገር ነው። ወገኖቼ አሁን እዚህ ከመጡ በኋላ ይሄ ልዩ ባክቴሪያ ነው ተብሎ ከህዝቡ ጋር ህዝቡን ትበክላለህ ተብዬ በልዩ ሁኔታ እየታከምኩ ነው ያለሁት። ይህም ህዝብ ደግሞ በእውነት እግዚአብሔር ይታደገው ነው የምለው በጣም የሚያሳዝን ህዝብ ነው። አመሰግናለሁ። ውድ ጀርመኖች ባይ ቀጣዩ አስተያየት ደግሞ የዘውተር ደንበኛችን መቶ አለቃ ውቤ ታሪኩ ነው። ከላኳቸው በርካታ አስተያየቶች አንዱን ለዛሬ መርጠናል። ከታሪክ ባህር የተቀዳች ይላል በእጅ የያዙት ወርቅ ከመዳብ ይቆጠራል ይላል ያገሬ ሰው። አዎ፣ ትክክል ነው። ወርቅም የወርቅነቱን ክብር ካልሰጠነው ከመዳብና ከሌሎች የብረት ማዕድናት የሚለየው ምናልባት በውስጡ የያዘው ለየት ያለ ቢጫና ብርቅርቅታዊ ባህሪው ሊሆን ይችላል። ወርቅ ለጌጣጌጥና ለዘርፈ ብዙ አገልግሎቶች ሊውል ይችላል። ወርቅ ከወርቅነት ዳራው ባሻገር እንደ ሌሎች ብረት ማዕድናት በቀላሉ ሊገኝ ባለመቻሉ የተነሳ በሁለንተናዊ መልኩ ሀያል ሆኖ ባለም ላይ ብቅ ለማለት ችሏል። የአንድ ሸቀጥ ዋጋ የሚወሰነው ሸቀጡን ለማምረት በፈጀበት ማህበራዊ የስራ ጊዜ ነው ይባላል። ወርቅም ሸቀጦችን እኩያዊ በሆነ መልኩ ይወስናል። ኢትዮጵያ ዛሬ ላይ ክብሯና ሁለንተናዊ ታሪኳ ዝቅ ሳይል የዓለማችን ወርቅ ነበረች። የሀገራችንን ታሪክ ወደኋላ ዞር ብለን ብንፈትሸውና በትክክል ብንረዳው ታሪካችን በራሱ ከወርቅ የበለጠ ተዝቆ የማያልቅ ጸጋ በሆነን ነበር። እንዳለመታደል ሆነና የእኛን ታሪክና ባህል ሳይነሳ ቀብረ ነው የባዕዳንን ታሪክና ባህል ስንቃርም የእኛን ማንነት ጭራሹን ረሳ ነው ትውልዱ ጠባብ ዘመነኛ ትርክቶችን ይዞ ሲንገታገት ትናንትንም ዛሬንም ሳይሆን ቀረ አገሩን ለቆ የሚሰደደው ትውልድ ለዱር አራዊትና ለባህር አሳራት ሆነ። በየትኛውም ሀገር ቢሄድ የሀገሮችን እስር ቤት ያጨናነቀው ይሄው ዘመነኛው ኢትዮጵያዊ ትውልድ ነው። ኢትዮጵያውያን በሳውዲ አረቢያ፣ በታንዛኒያ፣ በደቡብ አፍሪካና በሌሎችም አገሮች እስር ቤቶች ፍዳ ስቃያቸውን ያያሉ። አሁን ላይ ኢትዮጵያዊነት ማለት የስደትና የተጎሳቆለ የሰው ልጆች መገለጫ ሆኗል። የዛሬውን አያድርገውና የቀደምት ኢትዮጵያ ታሪክ ሲነሳ በአብዛኛው የዛች ተአምረኛ ንግስት ታሪክ ይነሳል። የንግስት ሳባ ታሪክ። የንግስት ሳባ አባት አጋቦስ ይባላል። ከክርስቶስ ልደት በፊት በኢትዮጵያ ከነገሱት ነገስታት ሁሉ ንግስት ሳባ እጅግ ስመጥርና የተዋጣላት ነበረች፣ በማለት የታሪክ ተመራማሪዎች በሰፊው ያትታሉ። ሳባ የተባለችው በመጽሐፈ ንግስት ነው። በወንጌል ንግስት አዜብ ትባላለች። አዜብ ማለትም በምዕራብና በደቡብ መካከል ያለ ማዕዘን ማለት ነው። በክብረ ንግስት ማክዳ ይሏታል። ማክዳ ማለት መንገደኛ ማለት ነው። ይህም ከኢትዮጵያ ወደ ኢየሩሳሌምና ከኢየሩሳሌም ወደ ኢትዮጵያ ያደረገችውን ጉዞ ያመላክታል። ለምንና እንዴት ሄደችና መጣች ለሚለው ራሱን የቻለ ታሪክ ስለሆነ የታሪክ ተመራማሪዎችን እንዳልጋፋ ለነሱ ልተው። ማክዳ ከክርስቶስ ልደት በፊት ነግሰው ከነበሩ ኢትዮጵያውያን ነገስታት ሃምሳ ሁለተኛዋ ናት። ከእሷ በፊት ክርስቶስ ሳይወለድ ሃምሳ አንድ ነገስታት በኢትዮጵያ ተፈራርቀዋል ማለት ነው። በዚያን ዘመን እስራኤል ህዝቦቿ በባርነት ይማቅቁ የነበረበት ዘመን ነበር ይባላል። በንግስት ሳባ ዘመን እስራኤል በቅደም ተከተል ሶስት ነገስታት ተፈራርቀውባታል። ሳኦል ዳዊትና ሰለሞን። እስራኤልና ኢትዮጵያን ስናነጻጸራቸው የእስራኤልም ወሰን ከዳን እስከ ቤርሳቢ ነበር። የኢትዮጵያ ወሰን ግን በምስራቅ እስከ ማዳጋስካር፣ በሰሜን እስከ ምስርና ኑቢያ ዳርቻ፣ በደቡብም እስከ ኒያንዛ ባህር ነበረ። ከዚህ የምንረዳው ኢትዮጵያ ሰፊ ግዛትና ገናና መንግስት እንደነበራት እንረዳለን። ስለዚህ የአገር መለኪያው መሆን ያለበት ከደካማ ወደ ጠንካራ አገረ መንግስትነት እንጂ ከጠንካራ ወደ ደካማ አገረ መንግስትነት መሆን የለበትም እና የአባቶቻችንን ገናናነት ከወደቀበት ልናነሳው በትውልዶች ትከሻ ላይ ወድቋል። ቸሪ ግጠመን ብሏል መቶ አለቃ ውቤ ታሪኩ ከሐረር ሰላም ጤና ይስጥልኝ። የዶችቨለ ሬዲዮ አቅራቢዎች ስሜ ይመር እባላለሁ። የምኖረው ሱዳን ገዳሪፍ ነው እና ሱዳን ያለን ኢትዮጵያውያን በእንግልት ውስጥ ነው ያለ ነው። ብዙዎቻችን እስር ቤት ነው እየተሰቃየን ያለ ነው። የኢትዮጵያ መንግስት ወደ ሀገራችን ቢመልሰን እና መልሶ ቢያቋቁመን። የኢትዮጵያ ኤምባሲ እንኳን አገልግሎት እየሰጠ አይደለም። በቅርቡ የተገደለች ኢትዮጵያዊት ልጅ አለች። መልእክቴን አሰሙልኝ። አመሰግናለሁ ብሏል ይመር ከሱዳን ገዳሪፍ። በአማራ ክልል በተለይ ጎጃም ውስጥ ሾፌሮች መንገድ ላይ መከላከያና ፋኖ እስከ 30 ሺህ ብር እያስከፈሉ ነው እያሉ በዚህ ምክንያት ሾፌሮች መንገዶች ላይ በታሪፍ አምስት መቶ የነበረውን ትራንስፖርት አንድ ሺ ስምንት መቶ ብር አድርገውታል። ስለዚህ አሁን ላይ ከተማ ውስጥ ብቻ ነው በትክክለኛ ታሪፍ የሚሰራው። ገጠር ላይ ፋኖና መከላከያን ሰበብ አድርገው ሾፌሮች ታሪፉን በሳምንት እጥፍ አድርገውታል ይላል ከፈያ የደረሰን አስተያየት። ማናየው ከቦሮና ዩኒቨርሲቲ ሰላም ዶችቬሎች ከ2013 ዓ.ም በፊት ነው እናንተን ማድመጥ የጀመርኩት ብለዋል ማናየው እናመሰግናለን ስላሉበት አካባቢ ደግሞ በሚቀጥለው ጊዜ ሰፋ አድርገው ይጻፉልን ሌሎቻችሁም እንዲሁ አድራሻችን ዶችቬለ አማሪክ ሰርቪስ 53 110 ቦን ጀርመኒ የፖስታ ቤት አድራሻችን ነው አምሃሪክ አት ዲደብሊው ዶት ኮም ደግሞ የኢሜይል አድራሻችን ነው። የድምፅ መልእክት መቀበያ ስልክ ቁጥራችን 0049228429164995 ነው። በፌስቡክ ሜሴንጀር ወይም በቴሌግራም ላይ አት ዲደብሊው አምሃሪክ ቦት ብላችሁ ብትፈልጉንም ታገኙናላችሁ። ልደት አበበ ነኝ። መልካም ሳምንት። ጤና ይስጥልኝ።